አሜሪካ ሰራሹ በራሪ ራዳር አዋክ ሲሉታል ነሱ፣ ኤርቦርን ዎርንግ ኮንትሮል ሲስተም የኢራቅና የሶሪያ እስላማዊ መንግስት ብሎ ራሱን የሚጠራውን ቡድን ለመዋጋት ስራ ላይ እንዲውል ይወስናሉ ተብሎ ይጠበቃል። ይሄ ማለት አሜሪካ መራሹ ጦር ላለፉት ሁለት ዓመታት በአይሲስ ላይ ያደረገው ጦርነት ወይም ዘመቻ አልተሳካም ማለት ይሆን? ያው እንግዲህ እንደተጠቀሰው ከሚያነሷቸው ጉዳዮች ውስጥ አንዱ የአይሲስ ጉዳይ ነው። ዛሬ ግን በዋነኝነት ያነሱታል ተብሎ የሚጠበቀው ጉዳይ በተለያዩ የሚዲያ አውታሮች ሲነገር እንደነበረው የሩሲያ ጉዳይ ነው። ያው ነጋሻ፣ አንተም እንደምታውቀው በሁለት ሺህ አስራ አራት ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው ሩሲያ ክሪሚያን ጠቅልላ ከያዘች በኋላ በምስራቅ አውሮፓ እና በዛ አካባቢ ያሉ አገራት ከፍተኛ ውጥረት ነግሷል እና ይህንን ውጥረት ለማርገብ ኔቶ ለአባል አገራት የማስተማመኛ ውሳኔ ያሳልፋል ተብሎ ነው የሚጠበቀው። ከሚተላለፈው ውሳኔ ውስጥ አንዱ ምንድን ነው? ባለ አራት ባታሊዮን ህብረ ብሔራዊ ጦር በሩሲያ እና በፖላንድ እንደዚሁም በባልቲክ ሀገራት ድንበር ጋር ይሰፍራል ተብሎ ነው የሚጠበቀው። ይሄ ነው እንግዲህ ዋነኛው የሀገራቱን ትኩረት ይስባል ተብሎ የሚጠብቀው። ይሄ ደግሞ ሩሲያን በጣም አስከፍቷታል በተለያዩ አጋጣሚዎች ስትገልጽ እንደነበረው ይህ በአገሬ ደህንነት ላይ የተቃጣ ትንኮሳ ነው ዝም ብዬም አላልፈውም ነው ሲሉ የነበሩት የንስ ስቶልተንበርግ መግለጫ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ ናቸው በተለይ አይሲስን በመዋጋቱ ሂደት የአይሲስ አባላትን እንቅስቃሴ መቆጣጠር የሚችል አዋክስን ማስፈር ወይም ደግሞ ስራ ላይ ማዋል ቅድሚያ የጉባኤው ውሳኔ ይሆናል ብለው ነው የተናገሩት። ከዚህ አኳያ ምን አሉ እዛ ጋዜጠኞችና ተንታኞች የሩሲያን ሁለተኛ ላይ እንደገና እናነሰዋለን። የአይሲስ ጉዳይንም ዋነኛ ትኩረታቸው ያደርጉታል ተብሎ ነው የሚነሳው እና አያን ስቶልንበርግ እዚህ ተገኝተው ነበረ። በዋርሶ እሳቸው በሰጡት መግለጫም ላይ ተገኝቼ ነበረ። እንደተናገሩት ከሆነ ከሩሲያ በማይተናነስ መልኩ የአይሲስ መስፋፋት ለኔቶ አባል ሀገራት ከፍተኛ ራስ ምታት ነው የሆነው። አሁን አንተ የጠቀስከውንም ሁኔታዎችን አንድ በአንድ እንደሚመለከቱት ነው። እስካሁን በነበረኝ ቆይታ የተለያዩ መረጃዎችን ለማየት ሞክሬ ነበር። ዝርዝር መረጃዎችን ከጥቂት ሰዓታት በኋላ ነው የሚሰጡት። እንደምናውቀው በቀዝቃዛው ጦርነት ወቅት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ምዕራቡን፣ የወርሶ የጦር ስምምነት የሚባለው ደግሞ ምስራቁን ወይም ያኔ ኮሚኒስት የነበሩትን ሀገራት የሚያስተባብር የጦር ተሻራኪ ድርጅቶች ነበሩ ዛሬ ኔቶ የምዕራቡ የጦር ተሻራኪ ድርጅት ምስራቆችንም ጠቅልሎ የሚያደርገው ጉባኤ እዛ ወርሶ ውስጥ ነው። ዓላማው በሰፊው እየተነገረ እንደምንሰማው የሩሲያን መስፋፋትም በለው ኃይል መጠናከርም በለው ወይም ግዛት በኃይል መያዝም በለው እንቅስቃሴ መግታት የሚል ነው። ምን ይላሉ? እዛ ፖላንዶች እንዲያው ከሀያ ዓመት በፊት የምስራቅ ተሻራኪ ነበሩ። ዛሬ ደግሞ የምዕራብ ተሻራኪ ሆነው ሞስኮን እየተቃወሙ ነው። ምን ምን ይላሉ የፖለቲካ ተንታኞች፣ መገናኛ ዘዴዎች? አንዳንድ ወገኖች የሩሲያ የመስፋፋት ዓላማ እውነትም የባልቲክ ሀገራትንና የምስራቅ አውሮፓ ሀገራትን የሚያሰጋና አንድ ልባት ሊገኝለት የሚገባ ጉዳይ ነው ብለው የሚከራከሩ ወገኖች ያሉትን ያህል በሌሎች በኩል ደግሞ ፖላንድ እና ሌሎች የምስራቅ አውሮፓ ሀገራት ይህንን የሩሲያ ስጋት እርዳታ የማግኛ የጦር እርዳታ የማግኛ ሰበብ አድርገው እየተጠቀሙበት ነው ወይም አቢዩዝ እያደረጉት ነው ብለው የሚተቹ አንዳንድ የፖለቲካ ተንታኞችም አጋጥሞኛል። በጣም አመሰግናለሁ። ስለ ሽልማ ለሰጠህን አስተያየት